ሪፖርት አቅራቢዎቹ ህወአት በወልቃይት ጠገዴና በጠለምት አካባቢ በአማራ ብሔር ተወላጆች ላይ ፈጽሞታል ያሉትንና ዘር ማጥፋት ሲሉ የጠሩትን አድራጎት እንዲያጠና የተላከው የምሁራን ቡድን ሀያ የሚሆኑ የወል መቃብሮችን ማግኘቱን የጎንደር ዩኒቨርሲቲ ዛሬ አስታውቋል። ጥናቱ የሸፈነው ከ972 ዓ ም እስከ 2013 ዓ ም መሆኑም ተገልጧል። በሌላ በኩል ግን ትግራይ ክልልን እያስተዳደረ የሚገኘው ህወሓት ትናንት ባወጣው መግለጫ ራሱን ተበዳይ አድርጎ ለማቅረብ እየሞከረ ነው ያለውን የአማራ ክልላዊ መንግስት ከሶ አስከሬኖቹ በትግራይ ተወላጆች ላይ የተፈጸመ ግድያ ሰለባዎች ናቸው ብለዋል። አምነስቲ ኢንተርናሽናል ደግሞ እንዲህ አይነት ሪፖርት ለማውጣት ሳይንሳዊ ጥናት ማድረግ ያስፈልጋል ይላል። አስቴር ምስጋናው ተከታትለዋለች። በወልቃይት ጠገዴ እና ጠለምት አካባቢ የህወሀት ኃይሎች በአማራ ብሔር ተወላጆች ላይ ፈጽሟቸዋል የተባሉ ወንጀሎችን እንዲያጣራ ከጎንደር ዩኒቨርሲቲ ወደ ስፍራው ተልኳል የተባለው ቡድን ከአንድ ዓመት በፊት ጥናት ሲያካሄድ መቆየቱን ገልጾ ዛሬ ውጤቱን ይፋ ማድረጉን አስታውቋል። አገኘሁት ባለ ውጤትም ወንጀል ተፈጽሞባቸዋል የተባሉ አስራ ሁለት ቀጠናዎችን መለየቱን ገልጿል። ከእነዚህ ውስጥ በጠገዴና በወልቃይት ድንበር መካከል በሚገኘው ቃሌማ በተባለው ወንዝ አካባቢ ገሀነ የአካባቢው ሰዎች ደግሞ ግነም ብለው በሚጠሩት በወቅቱ የህወሀት ኃይሎች የወልቃየት ተወላጆችን አፍነው የሚያስገቡበት ነው በተባለው የማጎሪያ ስፍራ እስከ ሀያ የሚደርስ የጅምላ መቃብር መገኘቱን እና እዚህ ማጎሪያ ስፍራ ውስጥ ገብተው የነበሩ በሺዎች የሚቆጠሩ ሰዎችም መገደላቸውን ማስረጃ አለኝ ብሏል። ቡድኑ የጥናት ቡድኑ ተሳታፊ እንደሆኑ የገለጹት ዶክተር ባምላክ ሂደቅ ስለ ጥናቱ ተጠይቀው ከጠለምት፣ ከጠገዴ፣ ከወልቃየት በሰማንያዎቹ መጨረሻ አካባቢ መጀመሪያ አካባቢ ይወስዷቸው ነበር። እዚህ አካባቢ ከኢዴን ጋር ከሌሎች ጋር አብረው ስለሚሰሩ የአማራን ጥያቄ የሚያቀነቅኑ የአካባቢው የሚመጡ የትግራይ ኃይሎችን ትክክል እንዳሆነ የሚናገሩ ሰዎችን እየወሰዱ ያጉሯቸው ይገሏቸው ነበር። ከአምስቱ ውስጥ አንዱን የጥናት ቡድኑ ለናሙና ሙከራ ሰርቶ አስራ ሁለት አቅም አግኝተዋል። አስራ ሁለት ተሰልጫፊዎች አብዛኛው ሰው ወንዝ ላይ ያስጣለው እና ሀያ ጉድጓድ እንግዲህ መቶ የያዛለ ሰላሳ የያዛለ ሰላሳ ስድስት የያዛለ። በመረጃችን መሰረት ዶክተር በአምላክ ቡድኑ ለጥናቱ በግብዓትነት ተጠቅሞታል ያሉትን ሲያስረዱ፣ አባቱ የተገደለበት ወንድሞቹ ጠፍቶ የቀሩ አብዛኛው ሰዎች ታሪክ አዋቂዎች ናቸው። ከፍተኛ የተገደሉት እዚያ ማጎሪያ ውስጥ የነበሩ ሰዎች የወጡ አሉ። እንደ አጋጣሚ አሁን ለምሳሌ ባለቤቷ ታጋይ የነበረ ነገር ግን እሱን ማግኘት ስላልቻሉ እሷን ያሰሩ ነበረች ምክንያት በአካባቢው ቁጭ ብለው ተደብቀው ያዩ ሰዎች አግኝተናል አለኛ። ተመለስ ብለው አንዱ ያባረሩት እነሳለን ሁለት ያስመጣ ብለውት እዚህ ቦታ ላይ ነው ቁጭ ያገኘቸው ብሎ ቦታውን ራሱ ጠቁመ አለኛ። የመቃብር ቦታ እዚያው በአካል ያዩ ሰዎች አሉ። አሁን ለምሳሌ አሰማ በለጠ የሚባል ሰውዬ እየፎከረ ድረስ አምጥቶ የገደሉት እና ልጁ አሁን የአባሽን አጽም ማግኘት ትፈልጋለሁ እያለ በራሱ ከፍተኛ ጥምት እያደረገ ነው እና በጣም ከፍተኛ ሰው መሰዋትነት ከፍሏል ማህበረሰቡ በግስ ማለት ነው እና እኛ በአብዛኛው የተጠቀምነው ሜቶዶሎጂ የጥቆማ ነው። ጥቆማ በሰፊው ማህበረሰቡ ከያንዳንዱ ቤት ችግር ያልደረሰበት የለ። ዶክተር በአምላክ አክለውም የጥናቱ ውጤት በዘር ማጥፋት ወንጀል ላይ ለሚሰሩ ዓለም አቀፍ ተቋማት ለግብአትነት የሚያገለግል በመሆኑ መረጃዎችንና ቦታዎችን ለማሳየት አብሮ ለመስራት እንደሚቻል ገልጸዋል። ቦታ ጠለምት በርካታ ዲምናምጣ አብሮች ተገንተዋል። ወደ አስራ ሁለት ቀጠና በአንዱ ቀጠና ብቻ ወደ ሀያ የሚጠጉ የጅምላ መቃብሮች አሉ። ይህንን የተለያየ መረጃ የተለያየ አካል ሊጠቀመው ስለሚችል ማንኛውም ህገቤት ተቋም መጥቶ መረጃውን በሳይንሳዊ በሆነ መልኩ አጣራለሁ የሚል ከሆነ የጎንደር ዩኒቨርሲቲ የሪሰርች ብቅናት ቡድን ለማገዝ ፍቃደኛ ነው። ረጅም ጊዜ የተቀበሩ አቅሞች እንዲሁም ፎረንሲክና በካርበን ደሳ ቢመረመሩ እንደ ነገሮች አሁን ዝም ብሎ መታለሽ የለበትም። የፌዴራል መንግስት ቢሆን ልክ ባለፈው የኢትዮጵያ ሰብአዊ መብት ኮሚሽንና ሂማን ራይትስ በጋራ እንደሰሩት ስራ አይነት መጥተው በአካል ሳይንሳዊ የሆነ ምርመራ ቦታ ከሄዱ መረጃውም ለዓለም በማሳወቅ መመሪያ ያስፈልጋል። ከእንደዚህ አይነት ነገሮች እና በጣም ቀላል ቀላል አርጎ መታየት የለበትም። በሚዲያ ብቻ ሽፋን አግኝቶ መቅረት የለበትም እና ከፍተኛ ትኩረት የሚፈልግ ስራ ነው። ዓለም አቀፉ የሰብአዊ መብቶች ተመዋጋች ድርጅት አምነስቲ ኢንተርናሽናል እና ሂውማን ራይትስ ዎች በተመሳሳይ አካባቢ ላይ የአማራ ክልል የፀጥታ ኃይሎች እና ባለስልጣናት ከህዳር ወር ሁለት ሺ አስራ ሶስት ዓመተ ምህረት ጀምሮ በትግራይ ተወላጆች ላይ ሰፊ ጥቃት መፈጸሙን ጠቅሰው ምዕራብ ትግራይ ውስጥ ዘር ማጽዳት ተፈጽሟል ሲሉ ያወጡትን ሪፖርት በተመለከተ ለአሜሪካ ድምጽ ማብራሪያ የሰጡት የድርጅቱ የአፍሪካ ቀንድ የሰብአዊ መብቶች ጥሰት አጥኚ አቶ ፍስሀ ተክሌ በዚያውም የጎንደር ዩኒቨርሲቲ በአካባቢው ላይ ጥናት ማድረጉን ገልጾ ይፋ ያደረገውን ሪፖርት በተመለከተ አስተያየት እንዲሰጡ ተጠይቀው ነበር። ጥናቱን ግን ፐብሊክሊ ዝርዝር መጠያየቅ አለበት። የጅምላ አስክሬን ስለተገኘ ጥናን እንደዚህ ያደርገው እንደዚህ ነው የሚለው በሱ ብቻ ማረጋገጥ አይቻልም። ቅድም እንዳልኩች በዚህ ቦታ ላይ ከፍተኛ አለመግባባት ነበረ። በተወሰኑ ጊዜዎች ላይ ደግሞ ግጭትም ከፍተኛ የሆነ የሰብአዊ መብት ጥሰቶችም እንደነበሩ የምናውቀው ነው። ስለዚህ የጅምላ አስከሬን ተገኘ ቢባል ብዙ ሊጠንቅ የሚችል ቦታ አይደለም። ግን ማን የፈጸመው፣ መቼን የተፈጸመው አስከሬኖቹ ውስጥ በትክክል በፓቶሎጂስትና በዚህ ቡን ሙያ ባሰለጠኑ የህክምና ባለሙያዎችና ቴክኖሎጂ ተመርምረዋል የሚለው ነገር ብዙ ነገር የሚፈልግ ይመስለኛል። ጅምላ መቃብር መገኘቱ ብቻ በራሱ በቂ ይሆናል ብያ አላስብም። አቶ ፍስሀ አያይዘውም ነገር ግን ቦታው ለረዥም ጊዜ አጨቃጫቂ ስለነበር የጅምላ መቃብር መገኘቱ ላይገርም ይችላል ብለዋል። ምናልባት በኢትዮጵያ አቆጣጠር ሰማኒያ አራት ሰማኒያ አምስት ጀምሮ ደግሞ እዛ አካባቢ የሚንቀሳቀስ ከፋኝ የሚባል ቡድን ነበረ። ወልቃይትን ወደ ትግራይ መግባት ተቃውሞ የሚዋጋ ቡድን። የአካባቢው ሰዎች በተለያየ መልኩ ቅሬታቸውን ሲገልጽ ነበር። እነዚህ ሰዎች ሲታሰሩ ሲደበደቡ ነበር። እነዚህ እነዚህ ነገሮች ባሉበት ሁኔታ ላይ የጅምላ መቃብር ቢገኝ ፖቴንሻሊ ሊሆን ይችላል ግን ማን ያፈጸመው፣ መቼን የተፈጸመው፣ እንዴት ነው ገዳደላቸው የሚለው በደንብ መጣራት ያለብን። በሌላ በኩል ጥናት ይፋ ከመደረጉ አስቀድሞ በጥናት የተገኙ መሆናቸውን ተገልጾ በሀገር ውስጥ መገናኛ ብዙኃን ሰሞኑን ሲታዩ የቆዩትን ምስሎች ተከትሎ በህዋት የሚመራው የትግራይ ክልል መንግስት ሰሞኑን ባወጣው መግለጫ ራሱን ተበዳይ አድርጎ ለማቅረብ እየሞከረ ነው ያለውን የአማራ ክልል መንግስትን ወንጅሏል። ዛሬ ይፋ ስለተደረገው የጥናት ሪፖርት በቀጥታ ያልጠቀሰው ይህ ከመቀለ የወጣው መግለጫ የአማራ ክልል ኃይሎች ራሳቸው የገደሏቸውን የትግራይ ተወላጆችና አስከሬኖች እያወጡና በጅምላ መቃብሮች ውስጥ እየሰበሰቡ እንደሆነ በመግለጽ ይከሳል። የአማራ ክልል ኃይሎች ይህንን የሚያደርጉት መረጃ ለማጥፋት ራሳቸውን ተበዳይ አድርጎ ለማቅረብና ህገ መንግስታዊ ያልሆነ ጥያቄዎችን ለማጎልበት ነው በማለትም በጅምላ የተቀበሩ አስከሬኖችን በተመለከተ የተሳሳቱ መረጃዎችን በማሰራጨት ተግባር ተጠምደዋል ሲል ይከሳል መግለጫው። ህወሓት በወልቃየትና በጠለምት አካባቢዎች ፈጽሟቸዋል የተባሉ ወንጀሎችን በተመለከተ በጎንደር ዩኒቨርስቲ ተካሂዷል የተባለው ህወሓት ገና የደርግ መንግስትን ለመጣል የትጥቅ ትግል ውስጥ ከነበረበት ከ1972 ዓ.ም ጀምሮ የኢትዮጵያ መከላከያ ኃይል አካባቢውን እስከተቆጣጠረበት 2013 ድረስ በወልቃይትና ጠለምት አካባቢ በአማራ ተወላጆች ላይ ፈጽሟቸዋል የተባሉ ግድያዎችን እና መሰል የሰብአዊ መብት ጥሰቶችን ነው ሪፖርቱ የሸፈነው። የጊዜ ርዝመትና የጥናቱን አጠቃላይ ውጤት በተመለከተ እስካሁን ከህወሓት የወጣ ይፋ መግለጫም ሆነ የተሰጠ አስተያየት የለም። ለአሜሪካ የአሜሪካ ድምጽ አስቴር ምስጋናው ባህር ዳር